ዶክተር ዮብ ዶክተር ታደለ በገንዘብ ለውጡ ላይ ያላቸው አስተያየት ምንድን ነው? ዶክተር ታደለ እሺ፣ አመሰግናለሁ። እንግዲህ ምናልባት ይሄ አሁን የተደረገው የብር ለውጥ ዘገየ ቢባል ነው እንጂ አልፈጠንም። በጣም አስፈላጊ ነው እና ምናልባት አሁን መሆኑ ከሚቀር ይሻላል ነው እና ይሄ በተለይ ይሄ አሁን ደግሞ መደረጉ ብዙ ነገሮች ተያያዥ የሆነ ጉዳዮችን ይፈታል የሚል እምነት አለኝ። ምናልባት ቅድም ከነሱም የተለየ ሀሳብ የለኝ ግ ብዙ ጠቀሜታው በጣም ዘርፈ ብዙ ነው። አንዱና ዋናው ቅድም በተባለው በኢኮኖሚው በስተጀርባ ሆኖ የሚሽከረከረውን ገንዘብ ስርዓት መደበኛ ስርዓት ውስጥ ሊያስገባው ይችላል። አንዱ ሰው ሌላው ደግሞ ይሄ ሀሰተኛ ብሮችን የተሰራጨ ብሮችን እነሱም ደግሞ ከዚህ ከገባ ውጭ ሊያደርጋቸው ይችላል። በሌላ መልኩ ደግሞ ይሄን የፋይናንስ ተደራሽነትን ይጨምራል። ምክንያቱም ብዙ ሰዎች ወደ ባንክ ይዞ ስለሚመጡ፣ የባንክ ሂሳብ ስለሚከፍቱ፣ በባንክ ተጠቃሚውን የባንክ ተጠቃሚውን ህብረተሰብ በከፍተኛ ሁኔታ ሊያሳድገው ይችላል ተብሎ ይታመናል እና ይሄ ደግሞ ተጨምሮ ሁሉም ሰው ወደ ባንክ ሲመጣ ያስቀምጠውን ከቤቱ የሚያስቀምጠው ወደ ባንክ ሲያመጣ በባንክ የሚቀመጠው ከፍ ይላል። ቁጠባን በዛው ልክ ሊያድግ ይችላል። ይህ ደግሞ በመካከለኛና በረጅም ጊዜ የሚያስቅማል። አሁን የቅድም የጠቀስኳቸው አሁን በአጭር ጊዜ የሚገኙ ናቸው። በባንክ የሚቀመጠው ገንዘብ ያድጋል። በዛም ተያይዞ ቁጠባን በዛው ልክ ሊነጣቃ ይችላል። በመካከለኛና በረጅም ጊዜ ግን ይሄ ነገር ባንኮች በቂ ገንዘብ ስለሚኖራቸው በፊት የገንዘብ ረሃብ ነበረባቸው። እና ያንን ነገር አሁን ይሄ ጥሩ አጋጣሚ ለባንኮቹ ባንኮቹ ለኢንቨስትመንት ለሚውል የሚውል ነገር የሚውል ብድር ያገኛሉ፣ አቅም ይኖራቸዋል። ኢንቨስትመንት ሊያበረታታ ይችላል በመካከለኛና በረጅም ጊዜ። ስለዚህ ይሄ ነገር ይሄ ነገር ለአጠቃላይ ኢኮኖሚው የሚያመጣው አንድምታ በጣም ትልቅ ወይም ጥቅም የጎላ ነው ማለት ነው። እንደዚህ ሆኖ ግን ምናልባት በአፈጻጸም ደረጃ ላይ ጥንቃቄ ያስፈልጋል። እነዚን ቅድም የተባሉትን ጥቅሞች ለማግኘት ብሔራዊ ባንክ ያወጣቸው ሁለት መጀመሪያ ላይ የወጡ አንድ ሁለት መመሪያዎች አሉ። አንደኛ አንድ ነጥብ አምስት ሚሊዮን ብር በላይ ማስቀመጥ አይቻልም፣ የተባለው ካሽ ማለት ነው። ዋና ቅድመ ሁኔታ ነው። ለዚህ በተለይ ህገወጥ የሆነ ገንዘብ ለማስቀረጥ ያግዛል። ሌሎችም መመሪያዎች አሉ። ይህን አጋዝ ለማወቅ እነሱን በአግባቡ ተግባራዊ ማድረግ ነው። መክትትል ያስፈልጋል። ይህን ለማወቅ ሁለተኛ፣ ምናልባት የተሰጠው ጊዜ ግን ትንሽ ትጋት አለ። ሶስት ወር አንድ ወርም ቢሆን ስጋት አለ እና ይሄ በአጭር ጊዜ ውስጥ ይሄ ነገር ቶሎ ተቀይሮ ቢያል የተባሉትን ጥቅሞች ለማግኘት ያግዛል። እዛ በተረፈ ግን አሁን እሰያ የሚያስ የተወሰደ እርምጃ በሰነስ አስተያየት መስጠት ይችላለሁ። ቀደም ባሉት ነው ሁለት ነገሮች ናቸው። እሺ እሺ። አዎ ቅድም ቀደም ከዚህ ከገንዘብ ቀረጥ አያሬው በፊት የተነሱ ሁለት ጉዳዮች ነበሩ። ምናልባት አንድ አንደኛው የገቢ እቃዎችን በሀገር ውስጥ መተካት የሚለው ነገር ትልቅ ሁላችን የሚያስማማ ጉዳይ ነው እና ጥቅሙም የጎላ ነው። እዚህ ጋር ተያይዞ ግን አንድ ነገር ስጋቴ ምንድን ነው? ምናልባት ይሄ ነገር በቅደም ተከተል ቢሆን አሁን እነዚህ የምግብ ጥግታዎችን ሀገር ውስጥ እና መፈለ ሲባል እስከ መቼ ነው? ከዛ ቀጥሎ ስናቸው ሀገር ውስጥ ንተካቸው እና ይሄ ቅደም ተከተል በቅደም ተከተል የመተካት ሁኔታ በግልጽ ቢቀመጥ በእቅድ ቢቀመጥ የሚል ነገር ነው። እሱን ስላለ የሆነ እስካሁን ድረስ እና ምናልባት በዚህ ላይ እንዲሁ ተቸክፍ እንዳቀር እየቀያየርንብን ሄድ ሀገር ውስጥ የሚተኩትን ምርቶች ሁለተኛው ከዚህ ከአነስተኛና መካከለኛ ድርጅቶች ጋር ተያይዞ የተነሳው ነው። እነዚህ እንግዲህ የሀገራችን ከፍተኛ የሆነ የስርዓት ቁጥር ያለበት ይሄ ይህን ስርዓት ቁጥር ችግር ለመጥራት አይነተኛ መሳሪያ ነው አነስተኛና መካከለኛ ድርጅቶች ናቸው። ፋይናንስ በማቅረብ ብቻ ችግሩ አይፈታም። ስለዚህ ይህንን ተቋማዊ አደረጃጀት ያስፈልጋቸዋል። ፋይናንስ ያስፈልጋል፣ ግን ከዛ በተረፈ ተጨማሪ ተቋማዊ አደረጃጀት ያስፈልጋቸዋል። እነዚህ አነስተኛና መካከለኛ ድርጅቶች ገንዘብ ቢኖራቸውም ክህሎት ላይኖራቸው ይችላል። አይዲያ ላይኖራቸው ይችላል። ያንን ተቋም ከፌዴራል እስከ ክልል ድረስ እስከ ወረዳ ያስፈልጋል ይሄ ነገር እና የተናበበ ስርዓት መዘርጋት ያስፈልጋል። እና ፋይናንሱና እነዚህ ይሄ ተቋም አብረው ተጠናይቶ የሚሰሩበት አግባብ ቢፈጠር፣ የቅንጅት ስራ ቢሆን ፋይናንሱ ስላቀረበ ብቻ ይሄ ይፋፋሉ ማለት አይቻልም። እና ቅንጅት አሰራር ይጎለዋል። አሁን እንዲሁም የተለያዩ መስሪያ ቤቶች አሉ፣ የተፈጠሩ የስራ ፈጠራ ተብሎ ይሄ እሱ መደበላለቅ አለ እና አንድ ወቅት እንዲሆን ምናልባት መንግስት በዚህ ላይ ቢታሰብበት የሚል ነው። አመሰግናለሁ። ወደዚህ ወደ ገንዘብ ቀየራው ላይ እንመለስ እና አንድ አፍታ እንግዲህ በገንዘብ ለውጡ ላይ በአስፈላጊነቱ ላይ ብዙ ተቃውሞ ያለ አይመስልም እስካሁን ባለ ሁኔታ። ግን ጠቅላይ ሚኒስትሩ አጠንክረው የተናገሩትን ያህል ስለ ለውጡ እና ስላፈጻጸሙ እዚያን ያህልም ትንሽ የተወሳሰበም ነገር ያለ ይመስላልና ሕገወጥ ገንዘቦች አሰባሰብ ላይ በቁጥጥር ስር መዋሉ ለዝርፊያ የሚያምች ክፍተት ፈጥሯል የሚል ስጋት እንዲሁ በማህበራዊ ሚዲያዎችም በተለያዩ ሚዲያዎችም ሲንጸባረቅ ይታያል። መጠኑም ላይ እንደዚሁ ትንሽ ግራ መጋባት ያለ ይመስላል እና እዚህ ላይ ይሄንን ነገር መንግስት አስተውሏል። እስኪ ዶክተር እዮብ ተካልኝ ወደ እርስዎ ልመልሰው ይሄን ጥያቄ እና ህብረተሰቡ ውስጥ የፈጠረው ነውነት። ያነሳኸው ትክክል ነው። ይህ ስራ በጣም ከባድ ስራ ስለሆነ በአንድ ቀን ብቻ ሳይሆን በየጊዜው የሚደረጉ መግለጫዎች ኮሚኒኬሽንስ መጥራት ያለበት ነገር ነው። አሁን ያነሳው ክፍተት በመንግስት በኩል ሴንስ መደረጉ ትናንትና የብሔራዊ ባንክ ገዥ እና የገንዘብ ሚኒስትሩ በጋራ ሆነው ዝርዝር በገናቸው ተጨማሪ አብራሪያ አቅርበዋል። ተኮርዳ ሚኒስትሩ በጣም አጥኖ ሰልተው እንዳስቀመጡ የከአንድ አምስት ሚሊዮን ብር በላይ በእጃቸው የያዙ እና እንዲሁም ደግሞ ከውጭ ከቦርደር የሚመጣ ማንኛውም መጠን ይሁን ከተፈቀደበት ውጭ ያለ ከቦርደር የሚመጣ ሀብት መያዝ እንዳለበት ይህንን እያንዳንዱ የጸጥታ የደህንነት አሸጣን ተቋም ሊሰራበት እንደሚገባ ነው ያስቀመጡት። ነገር ግን የኢምፕሊመንቴሽኑን በተመለከተ ክላሪቲ እንዲኖረው አሁን በደም ካሪ ነገር ምንድን ነው? ለእያንዳንዱ የደህንነት ተቋም ማጠናከሪያ ሲባል ለተቋሙ ነው። ለተቋማት ማጠናከሪያ ነው። ለዚህም እንዲረዳ በገንዘብ ሚኒስቴር በኩል አንድ የሴንትራል ቋት አካውንት ተከፍቷል። ስለዚህ የትኛው መደህንነት ተቋም ውስጥ የሚሰሩ ሰራተኞች ከተቀመጠው በደንብ በላይ የሆነውን ገንዘብ ሲያገኙ ወደዚህ አካውንት የሚያስገቡት ያው ደግሞ ለተቋማቱ መደገፊያ ይሆናል ተብሎ የተቀመጠው ማለት ነው። ከዚህ አንጻር አንደኛ በሀገር ውስጥ ያው የተቀመጠ ብሔራዊ ባንክ ያወጣው መመሪያ ያለ በቃ መውጣት የሚቻልበት ማሆን ይታወቃል። በመቶ ሲ ነው በአንድ ጊዜ ደግሞ ከአንድ ምስት ሚሊዮን ብር በላይ ካሽ ይሄ ቀድሞ ያወጣ ነው። እንደምታቆታሽ ያልኩም እነዚህ ፖሊሶች ቀድሞ ውሳኔ የሆኑ ፖሊሶች ናቸው። ስለዚህ ውሳኔ ይህንም ፖሊስ ተግባራዊ ያላደረገ ከዚህ በላይ ገንዘብ ይዞ የተቀመጠ ሰው ህገወጣ ፌቲ ውስጥ ነው ያለው ማለት ነው። ይህንን በጥንቃቄ መተግበር ያስፈልጋል። የፀጥታ ተቋማትም ይሄንን አሁን ተገንዝበው እያንዳንዱ የፖሊስ መከላከያ አባል በየጓዝ እንዲተገበር አቅጣጫ ተቀምጧል። እንግዲህ ማህበራዊ ሚዲያ ላይ የነበሩ ቪጅታዎች ነበሩ ያልከውን ሴንስ ማድረግ ወንድ ሰኩል ክላሪቲ እንዲፈጠር የፖሊስን ኢንቴንሽን ማህበረሰብ ሰርቷል፣ በቀጣይነት ይሰራል። ይሄ በአንድ ቀን የሚቆም ሳይሆን ጊዜው እየወጣን ያሉ ችግሮችን በመናበብ ነበራችን ላይ ኤቭሪ ዴይ የባንክ ፕሬዚዳንቶች እና የብሔራዊ ባንክ ሬዲዮ ይገናኛሉ። በቦርድ ላይ ደግሞ ብሔራዊ ባንክ ቦርድ አባላትም እንገናኛለን። የምሬት ፍሪ ቤት ይህን ስላለበት መታየት ይሄ ስራ በከፍተኛ ጥንቃቄ እና የኃላፊነት ስሜት በራስ ያለበት ነው። ስለዚህ ብጅታዎች እየቀሩ ይመስለኛል። ካልጠሩም በተከታታይ የምናጠራቸው ይሆናል ማለት ነው። እሺ አሁንም ከእርሶ ጋር እንቆይና በሌላ ጉዳይ ደግሞ በኢኮኖሚ ውስጥ የመንግስትን የባለቤትነት ድርሻ በመቀነስ የግል ባለቤትነት ተሳትፎን በመጨመር ረገድ በመንግስት የተገቡ ቃሎችና በዚያውም ልክ የተሰነዘሩም ስጋቶች ነበሩ፣ አሁንም አሉ። በተለይ ዋና ዋና የኢኮኖሚ አውታሮች እንደ ቴሌኮሙኒኬሽን ዘርፍ ያሉትን በሚመለከት እየተደረጉ ያሉ ነገሮች ምን ደረጃ ላይ ደርሰዋል? ከዓለም አቀፍ የፋይናንስ ተቋማት የገንዘብ ድጋፍ ሲገኝ እንግዲህ አብረው የሚመጡ ግዴታዎች አሉ። እሱን በማሟላት ረገድ አለመስማማት መኖሩ በአገሪቱ ታሪክ የኖረ ክስተት ነው፣ በሌሎችም ሀገሮች የሚታይ ነገር ነው። ይሄ አሁንም በዚያ መንገድ የቀጠለ ነው ያለ ሁኔታ ምን ይመስላል? እንግዲህ ሰሞኑን ከዓለም ባንክን ጋር ተፈጠረ እየተባለ የሚነገር ነገር አለ እና ከዚህ ጋር ግንኙነት አለው እስኪ አያይዘው ቢመልሱልኝ ዶክተር ኢዮብ። አንደኛ አጠቃላይ የመንግስት የባለት ድርሻ በመቀነስ ወይም የግሉ ሚኒስተር ተናፍሮ መጨመር ረገድ የተነሳውን ጥያቄ የፖሊሲው ራሽናል በደንብ መረዳት ጠቃሚ ይመስለኛል። ይሄ ከሀገር በቀል የኢኮኖሚ ማሻሻያ ውስጥ አንድ በጣም ኢምፖርታንት አካል ነው። ቅድም ዶክተር ዮር ተስፋዬ ሰነሳ የነበረው የመንግስት ልማት ድርጅቶች የያዙት እዳ እሱ የፋይናንስ ስርአቱን ሊያናገር የሚችል ነበር ብለዋል። ፋክት ኛግኛ ከዚም በላይ ነው። የፋይናንስ ስርአቱን ማናገር ብቻ ሳይሆን ሀገር ሊያፈርስ የሚችል ሲሪየስ ሲሪየስ ችግር ያመረባቸው ተቋማት ናቸው። እነዚህን ተቋማት ሪፎርም ማድረግ እነዚህን ተቋማት ወደ መስመር ማስገባት ያለባቸውን ግዳር ማስተካከል ለነገ የምትለው ጉዳይ አይደለም። በጣም በጣም አንገብጋቢ የሆነ ስራ ነው። ከዚህ አንጻር በአጠቃላይ የፖሊሲ አቅጣጫው ምንድን ነው፣ የመንግስት ልማት ድርጅቶችን ሪፎርም ማድረግ የሚል ብናየው ጥሩ ነው። ይህም የተቋማትን አጠቃላይ ኤፊሽንሲ፣ የፋይናንስ አቋማቸውን እንዲሁም ያለባቸውን መዋቅራዊ ችግር ለመፍታት ለምሳሌ የሎጂስቲክስ ዘርፉን ብታይ የተከተልነው አቅጣጫ የግድ ፕራይቬታይዝ ማድረግ ሳይሆን ዘርፉን መክፈት ነው፣ ረቀደር የመገንባት ሎጂስቲክስ ዘርፉ ላይ በተለያየ ክፍሎች ተወዳዳሪ የማምጣት ዘርፉን የማዘመን ስራ የተከተል ነው። አቅጣጫው ይለያያል እንደ ዘርፉ። ኢነርጂ ላይ ለምሳሌ መንግስት ብቻውን ኢንቨስት ማድረግ ስለማይችል ሌሎች የፋይናንስ ሞዳሊስ እንከተል ጊዜ የምንለው ኦን ኤነርጂ ላይ ትልቁ አቅጣጫ ነው፣ የመንግስትና የግል ዘርፍ አጋርነት። ማለት የሌሎቹ ደግሞ ታዊታዊ ገ ስኳራ ፕሮጀክቶች ታዊታዊ ሊሆናሉ፣ ቴሌኮም ታዊታዊ ብቻ ለ ቴሌኮም ስክርም አጠቃላይ አቅጣጫው ዘርፉ የዲጂታል ኢኮኖሚና ገንዛት እንዲያግዘን ባለ የኩል ኢትዮ ቴሌኮም ተደራሪ ነው፣ ሊቀጥል ራሱን አሻሽለው ነው። እንዲሁም ተጨማሪ አጋር አግኝቶ ያ በኩል ደግሞ ሁለት ሌሎች ተዋናጅ ተጨምረው አጠቃላይ የዲጂታል ኢኮኖሚን የመገንባት እና ተቋማቱን ሪፎርም የማድረግ አካል ተደርገ ሊታይ በጣም ማለት ሙሉ ስዕል እንድናገኝ ማለት ነው። በነዚህ ጉዳዮች ላይ ከልማት አጋሮች ጋር ምንም የሀሳብ ልዩነት ውጭት ነው ለእኛ ሪፎርም ነው ይሄ እንደ በሀገር በቀል ኢኮኖሚ ማሻሻያው አንዳንዱ ሪፎርም በነገራችን ላይ ኢቭን ኢህአዴግ ስራ አስፈጻሚ እያለ የተወሰኑም አለ የቆዩ ፎርም ስራዎች ናቸው። ይህ ሰው ስለቆዩ ነው እየደረሰ እንጂ፣ እና የሀሳብ ልዩነትም የለም። ኢንፋክት አንዳንድ ነገሮች ላይ እንዲያግዙን የቴክኒካል የፋይናንሳ ድጋፍ እንዲያደርጉልን እንጠይቃቸዋለን፣ ያግዙናል። ከዚህ ውጭ ኢንፋክት ካነሳለኝ ው ስራ ገጥሞ ስለመራው እና እንደሚያጣላን በፈለገው ስነት አሄደም ጥናት ለምሳሌ ኮሚሽን አድርገን ኤክስፐርቶቹ

ኢንፋክት አንዳንድ ነገር ላይ የተሻለ ነገር አገኘ ነው። እውነት እንደምንገረው ከሀያ ኤክስፐርቶች ነው ከውጭ ከሚድ ኤክስፐርቶች ላ ጉዞ የሰራበትም አሁን አንድ አማካሪ ከእሱ የተሻለ ያውቃል ብለህ ብትል ነገር የተሻለ ያውቃል ብለህ ብትል ስህተት ነው። ስለዚህ ኦቨሬት እናደርጋቸዋለን ያላቸው

የኢትዮጵያ ሚላስ አልሄዳለች ስምምነቱን አልተቀበለችም፣ የሚል ቅሬታ አላቸው። እኛ ይህን ሳንክ ቅሬታ ነው ነው የምንለው። እኛ ከማንም ጋር በጋራ ተጋግሮ የመሳ ችግር የለብንም። ነገር ግን ይህም ከዚህ ጋር ተገናኝቶ ይሰንድስታን የምንለውን ስለፈጠረ አሜሪካ መንግስት አንዳንድ ንትሮችን ቀልሰናል ብለዋል። ከዚህ ጋር ተያይዘው ተጽዕኖ አለ የሚል ሐሳብ ይነሳል። እኔ አግባብ አይመስለኝም። እንደ አሜሪካ መንግስት ይህንን የበለጠ ነው የወሰደው። አቅጣጫ ትክክል አይደለም፣ ግን እንዳየኸው ህዳሴን ከመገጠጽ ቀጥሎ ከመስራት የሚያቆመን አይደለም። በዚህ ደረጃ ነው የተቋማቱን የተቋማቱንና የአጋሮችን ተጽዕኖ ነው እንግዲህ ሄዶ ሄዶ ሁሉ የሚደረገው ለኢኮኖሚው እድገት ነው። ኢኮኖሚው ላለፉት አስራ ሁለት ምናልባትም ከዚያም በላይ ዓመታት ያለማቋረጥ ማደጉን እየሰማን ነው። አሁንም መጠኑ ይነስ ያከራክር እንጂ እድገቱ አለመቋረጡ ነው የሚነገረው። በሌላ በኩል የኢትዮጵያ ኢኮኖሚ እድገቶች ከስራ ፈጠራ ጋር ያልተያያዙ ናቸው የሚልም ትችት ይቀርባል። ጠቅላይ ሚኒስትሩም ደግሞ ሰሞኑን ብዙ ጊዜ ስለ ስራ ፈጠራ አይወራም እንጂ ለበርካቶች ስራ ፈጥረናል የሚል ነገር አንስተዋል። ኢኮኖሚው ስራ ፈጣሪ እንዲሆን በማድረግ ረገድ አዲስና ልዩ የትኩረት አቅጣጫ አለ። የፋይናንስ ስርዓት ውስጥ እዚህ ውስጥ የሚጫወተው ድርሻ እንዴት ይገልጹታል? አሁን ለእርሶ ነው ዶክተር እየውተካልኝ። አዎ፣ ይሄ እንግዲህ ቅድም እንዳለው ነው። ኢኮኖሚ እድገት አንዱ የሚያሰጠኝ ነገር ልንገርህ ወንድሜ የጂዲፒ በዚህ በጣም አዳጋሚ ምናምን ስንል ድሮ ነው ይመጣልና መቼ ነው ይሄ ጂዲፒ እድገት ሁኔታ ውስጥ የሚገባው እያለ ይቀልዳል። ታናሽን ተማሪ እያለ እና የኢኮኖሚ እድገት ትራንስሌትድ የሚሆነው ትርጉም የሚኖረው የሰዎች ህይወት ላይ ለውጥ ሊያመጣ ሲችል፣ አንዱ ደግሞ ስራ በጣም ኢምፖርታንት እንደቀጠር ነው። ስራ የተወተቀጠሮ ሲሰራ ወይም ስራ መፍጠር የሚችልበት ሊሆን ሲፈጠር ማለት ነው። ከዚህ አንጻር ስራ አልፈጠረም ኢኮኖሚ የሚለው ትንቅት ፈተ ትንተላ ነው። ስራ ፈጠራ ፈልንዳ አጀንዳ በጣም የመጀመሪያ ጊዜ ሜንስ እንዲሆነው በነዚህ የሪፎርም ዘመናት ነው። አሁን እኮ የስራ ፈጠራ ኮሚሽን አለ። የስራ ፈጠራ ኮሚሽን ስራው ምንድን ነው? ራሱ ስራ አይፈጥር። በእያንዳንዱ የልማት ፕሮግራም ውስጥ በዘርፎችም እና በልማት አጋሮችም በክልሎችም ዘራ የሚሰሩ ስራዎች ውስጥ የስራ ፈጠራ እይታ ሜን ፊልድ እንዲሆን የማድረግ ስራ ነው የሚሰራው። ይሄ ጊዜያዊና ቋሚ ጨምሮ ከሶስት ሚሊዮን በላይ ስራ መፍጠር ያስችላል። በምሳሌ ላስወዳ ለምሳሌ የቆላ ስንዴ ስምል አፕሮቹ እንደ ከዚህ በፊቱ የግድ ከህንድ የሚመጣ አንድ ኢንቨስተር እንዲሰራ አይደለም ሀሳቡ ኢንፋክት አሁን አፋር ሰዋሌ ደቡብ ያሉ የአዳዲስ እርሻ ፍሬዎችን ብታይ ወጣቶች አሁ እንደ ዲጂታል አካባቢ ወጣቶች አንድ ላይ ተደራጅተው አስፈላጊውን የፋይናንስ እና የቴክኒክ ድጋፍ አግኝተው ወደ ስራ እንዲገቡ ነው እየተደረገ ያለው። የሌሎችም ዘርፎች አሁን ሆርቲካልቸር ላይ ስትመጣ ወጣቱ የተደራጀ ወሳ እየገባ ነው ያለው። ያ በኩል ደግሞ በጣም ሲግኒፊካንት የሆነ ኮሚኒ አክቲቪቲ አለ። ኢትዮጵያ ውስጥ ለአመታት ቃል ተገብተው የቆዩ ፕሮጀክቶች እንዲያልቁ እየተደረገ ነው። ኮንስትራክሽን ደርሱበታይ በጂቲ ፊቱ ቃል ተገብተው እና ነዋለምቱም ያላለቁ የመንገድ ፕሮጀክቶች በሙሉ ወደ ስራ ያገቡበት አመት ነው ይሄ አመት እና ያለፈው አመት አጋማሽ። ይህን ሁሉ አዲስ የሳድል እየፈጠረ ነው። በኮቪድ ውስጥ ሆነ ምን ግብርና ላይ ማኑፋክቸሪ ማኑፋክቸሪንግ ላይ ለምሳሌ ኢምፖርት ሰብሲት የሚያደርገው ኢንዱስትሪ ወይም ሪፐርፐዝድ የሆነ በኮቪድ ጊዜ የራሱ አስፈላጊ የሆኑ ፖቴንሽል ኢንዱስትሪ ሀይ ፈጥረን ያለው ማለት ነው። የስራ ፈጠራ በጣም ሚኒንግፉል ፕሮግረስ አለው። ግን በቂ ነው ወይ? አይደለም። ምክንያቱም በጣም በጣም ብዙ ባክሎ አለ። በጣም ብዙ ስራ የሚጠይቅ ወጣት አለ። ያስተማረ በርካታ ወጣት አለ። ስለዚህ ከዚህ አንጻር ስራው ተጀመረ እንጂ በጣም በጣም ብዙ ስራ እንደሚፈልግ ማንሳት ጠቃኝ ነው። ስለዚህ ነው በቃ የፎን ዳይሬክሽ እንግዲህ ጄኔራል መስል ሲሆ ነው ሚለው ጄኔራል ማለት ምንድን ነው? አጠቃላይ የኢኮኖሚ ውይታ ድራቡ እንድንቀይረው ፕራይቬት ሴክተሩ ሀሳብ የሚያመነጭበት ስራ ውስጥ የሚገባበት የኢኮኖሚ ጋር ከፈጠረ መንግስት ብቻውን ስራ ፈጥሮ አይጨርስም። በነገራችን ላይ ስራ መፍጠር የመንግስት ስራ አይደለም። ስራ ለመፍጠር የሚያስል ባዊ ይፈጥራል እንጂ መንግስት ብቻውን ስራ ፈጥሮ አይጨርስም። በየትኛው ነገር ትልቁ ስራ ፈጣሪ የፕራይቬት ሴክተር ስለሆነ ማለት ነው። ከዚህ አንጻር እንትን አስራ አንደኛ የተገኘውን ውጤት አሳነሰን ባናወጡ ነው የሚያስተባሉ። ሁለተኛ ግን ያለውን ችግር ባናሳንሰው በጣም ብዙ ስራ ይጠይቃናል። ሁሉም ግን ፎከስ ሆነው በክላሪቲ ኦፍ አርተገልጸውት ኢኮኖሚ ውስጥ ያለውን አቅም የሚያድል አውቆ በስራት የገባ ለሁሉም የሚከርፍ የኢኮኖሚ እድል ማምጣት ይቻላል የሚል አስባለሁ። ስለ ፈጠራው ጉዳይ በቂ ነው አይደለም ብቻም ሳይሆን ላለው ፖለቲካ ሁኔታ መወሳሰብ አንዱ አስተዋጽኦ ከሚያደርጉት ነገሮች ውስጥ የስራ አጥነት ነገር ነው የሚል ነገር ተደጋጋሚ የሚነሳ ነገር ስለሆነ፣ በዛም እንግዲህ ወደፊት በደንብ እንሄድበት ያለን በዚህ ጉዳይ ላይ ለአሁኑ መንግስት አሁን በኢኮኖሚውን ለስኬት እያደረገ ከሚያቀርባቸው ነገሮች መካከል የውጭ ንግድ በ14 ከመቶ ማደጉን ነው። ይህም ከዛሬዎቹ ስድስት ዓመታት ጋር ሲስተያይ የላቀ ዕድገት ነው ተብሏል። ያመሆኑ ብቻ ሳይሆን የዕድገት የታየው የዓለም ኢኮኖሚ እየተሽመደበደ መሆኑ በተነገረበት በዚሁ የኮረና ወቅት ነው። እዚህ ላይ ዶክተር ታደለ አስተያየት ምንድን ነው? ከኮረና ቅድም ጠቀስ አድርገውታል። ከኮሮና ቫይረስ ዜና እንደተሰማ ሰሞን የነበራችሁ ግምትና አሁን ያለውን የኢኮኖሚ ሁኔታስ ምን ይመስላል? በትንባያችሁ መሰረት ያላችሁ ሆኖ ተገኘ ወይስ የተለየ ሆነ? ስለ ነገውስ ያላችሁ ስጋት ምንድን ነው? ይሄ ቅድምም ጠቀስኩበት። ሁለት ነገሮች መሰለህ በጥያቄ አንደኛው የውጭ ንግዱ ላይ የሆነ ያነሳሁህን ጉዳይም አለ፣ ሌላኛው ምናልባት የኢኮኖሚ አስተጣጠሙ ላይ በፊት ኮሮና ሲጀምርና አሁን ያለው ሁኔታ እንመስላለን። ሁለት ሁለት ጥያቄዎች ይመስለኛል ውስጡ ላይ ያሉት ትክክል ነው ነው። እንግዲህ የኮረናውን ነገር ያነሳሁት በዚህ በኮረናው ሂደት ውስጥ ነው የዓለም ኢኮኖሚ እንትን ባለበት ሁኔታ ውስጥ ኤክስፖርት ንግዱ እንደ ምሳሌ የውጭ ንግዱ አድጓል የሚል ነገር ተነስቷል። እናንተን ብቻ የእናንተ ማህበርን ብቻ ሳይሆን ሌሎችም ባለሙያዎች በወቅቱ ኮረና በመጣ ጊዜ ያቀረቡት ትንባያ ነበረ። ይሄ አሁን መንግስት የሚለው ከዛ ትንበያ ጋር የሚቃረን ነው የሚመስለው እና እናንተም በወቅቱ እርሶም ራሶ ጭምር የሰጧቸው አስተያየቶች ነበሩና አሁን ላይ ሆነው ሲያዩት እና ወደፊት ይቀጥላል ወይ ይሄ ለምሳሌ ለሚቀጥለው ዓመት መንግስት ወደ ባልሳሳት ዶክተር እዮብ ተካልኝ ሊያርሙኝ ይችላሉ ሶስት ቢሊዮን ዶላር ገቢ ለማግኘት ከውጭ ንግዱ እቅድ ያወጣ ይመስለኛል። አሁንም ምናልባት ከዚህኛው ዓመት ጋር ተመሳሳይ ነው የሚመስለው እና እዚህ ላይ አስተያየቶን እንዲሰጡ የፈለግኩት በዚህ መንገድ ነው። እንግዲህ ይሄ የውጭ ምግብ አተጋዘም ከመጀመሪያ ወንድ ወደ ኋላ ከሄደን ካየ ነው ከመጀመሪያ እድገት ትራንስፎርሜሽን እቅድ ጋር እቅድ ጀምሮ ወደ ታች ሲወርድ የመጣ ዘርፍ ነው እና በሽታው ብዙ ያላጋገመ ነው የመጀመሪያው ያለ ሁለተኛው የእድገት ፍንያት ራስ ብሎ አለ በሱም ጋር ምንም እዚህ ግባ የሚባል የኤክስፖርት አተጋጽም አልነበረም። ስለዚህ በርካታ ምክንያቶች ይቀርባሉ እና ወደዛ ውስጥ አልገባም። አሁን እንግዲህ በዚህ በኮቪድ አስራ ዘጠኝ ውስጥ ሆነንም አሁን የተገኘው ምናልባት በፊት ከነበረው ወደ ቁልቁል ሲወርድ የነበረውን አጣምተን አሁን ገና መሻሻል ታይቷል፣ የተባለው ነገር ነው እንግዲህ። ይሄ ምናልባት በርካታ ምክንያቶች ሊሆኑ ይችላሉ። ብለዚህ ምናልባት በየወሩ ከጥር ጀምሮ እስከ ሐምሌ ድረስ ያለውን ብናየው የኤክስፖርት እቃዎች አፈጣጥም ይለያያል። አንዱ ምናልባት ኢትዮጵያ ኢኮኖሚ በዚህ በወረርሽኝ ምክንያት ተዘግቶ ሙሉ በሙሉ ስላልዘጋች አንዱ ምክንያት ሊሆን ይችላል። ሌሎች ሀገሮች ኢትዮጵያን ሲወዳደሯት የነበሩ ሀገሮች በራቸውን ስለዘጉ እና ኤክስፖርት ማድረግ ስላልቻሉ የኤክስፖርት ወደ ውጭ የምንልካቸው አፈጻጸም ደህና ሆኗል። ያጨለው ባል የሚጠሀዘች እሱ ነው የሚያስረዱት። ይሄ ማለት ይሄ ጥሩ ዜና ነው። ሌላው ምናልባት ይሄ ግን አሁን ን በቀረብ ጊዜ የወጡ መረጃዎች እንደሚጠቁሙት ሌሎች ሀገሮች አሁን ኢትዮጵያን የኢትዮጵያን አይነት ምርት ወደ ውጭ የሚልኩ ሀገሮች ዛሱን ከፍተው አቅርቦት ስለዚህ ይሄ ማለት ማለት ነው ይሄ የምንልካቸው ነገሮች እና በውጭ የውጭ ንግዱ አፈጻጸማችን የታዩ አሁን የታዩ አፈጻጸማችን ዘላቂ አይሆንም። ምክንያቱም መሰረታዊ የሆነ ችግሩ አልተፈታል። ስለዚህ በዚህ አሁን ያለውን ምናልባት ከዚህም በተሻለ ነው የሚጠበቀው። ይህንን አስጠብቆ መሄድ ከዚህም የበለጠ መሄድ ይጠበቃል እንጂ የትል አሁን የኛ ከፍ ያለው አሁን ሌሎች ወደ ውስጥ ስለገቡ አሁን እሱ በቀጣይ የሚታይ ነው የሚሆነው። የኛ ድርሻ ወደታች ሊሄድ ይችላል። እንግዲህ ወደ ሁለተኛው አካባቢ ስመጣ መጀመሪያ አካባቢ ይሄ ኮቪድ አስራ ዘጠኝ መጀመሪያ አካባቢ የተለያዩ ትንበያዎች ወጥተው ነበር እኛም አውጥተናል የተለያዩ ተቋማት አውጥተዋል ስለ ኮሮና ቫይረስ አሁን እንዲሆን ማንም የሚያውቁ በእርግጠኝነት ማንም የሚያውቁ የሉም እና አሁንም አብረ ምጌር ነው እንዲሁም አሁን ያለንበት ሁኔታ ብዙ ሰው በቫይረሱ የተያዘበት ላይ ነው ያለ ነው በቫይረሱ የሚያዙ ሰው ቁጥር እጅግ በጣም እየጨመረ የመጣበት ሁኔታ ነው ያለው። ሰውም በመጀመሪያ አካባቢ የነበረው ጥንቃቄ እና አሁን ያለው ላላ የማለት ነገር አለ። ሁሉም አሁን እየተከፈተ ነው። በፊት ያስቀመጥ ነው ትንበያ ይሄ ወረርሽኝ እንዲያው በአዝጋሚ ሆኖ ቢቀጥል እያዘገመ ቢቀጥል እስከ አሁን እየሄደ እንዳለው ወይም ደግሞ እንደ ሌሎች ሀገሮች በጣም አስከፊ ሆኖ ሊሆን ብለን የተነበየው ነገር ነበረ። በዚህ በወረሽ ምክንያት ይህን ነገር የሚለውጥ የለም። አሁን በቅርብ ያወጣነው ጥራትም አለ። አሁን እንዲሁ ኢኮኖሚው በኮቪድ ሌሎችም ተጨምረውበታል። ችግሮች ቅድም ያነሳኋቸው ነው ጠጠዋለ፣ የጎርፏለ፣ ያለመረጋጋቷለ፣ የግጭቷለ እና እነዚህ ብለው ምናልባት እኛ ከሰጠነው ትንበያ ቢያሳንሱት ነው እንጂ ምናልባት የሚያሻሽ ሽንት ነገር አይሆንም። ምናልባት ወደ ወደፊት ምናልባት ወደ መካከለኛና ረጅም ጊዜ ያለው ሁኔታ እንግዲህ ይህም እንደ ሁኔታዎች የሚቀጥል ነው። ምናልባት የኮቪድ በጣም አሁንም በዚህ ሁኔታ የሚቀጥል ከሆነ ብዙ ሰው እንደዙ እየታመመ ከሄደ ለኢኮኖሚም አስቸጋሪ የሚሆነ ኢኮኖሚ ዛ ልክ ያዳቅመዋል። አንድ ሁለተኛው ቅድም ያልናቸው ነገሮች፣ በተለይ ደግሞ ግጭቶች ለኢንቨስትመንት በጣም ጎታች እና ገፊ ስለሆኑ እነሱም ልባት ካልተሰጣቸው በስተቀር እና ዘላቂ የሆነ ልባት ካልተበጀለት ኢኮኖሚውን እኛ ከተነበየው በታች እንዲሁም ሊያሳንሰው ይችላል የሚል ልክታ ነው ያለ እንደኛ በኩል በእኔ በኩል ይቅርታ። እሺ እዚህ ላይ ዶክተር እዮብ ተስፋዬን ልጋብዝና፣ ዶክተር እዮብ እስካሁን በዚህ ጉዳይም ላይ የሆነ ከዚህ በፊት ቀደም ባሉት ጉዳዮች ላይ እስካሁን ሊናገሩ አስተያየት ሊሰጡበት የፈለጉት ጉዳይ ካለ ለእርሶ እድል ልስጥና ከሌለ ወደ ዶክተር እዮብ እንሄዳለን። በተነሱ ጉዳዮች ላይ ቶሎ ቶሎ በፍጥነት ብዬ መደረግ ስላለባቸው ነገሮች ላንሳ። አንደኛ ቅድም የዚህ የከረንሲ ኖቱ ለውጥ ላይ የተገፊ ምክንያቶች ተነስተዋል። ሕገወጥነት፣ የዋጋ ግሽበት የዚህ የብላክ ማርኬት መስፋፋት እነዚህ ነገሮች የዚህ የለውጡ የኖት ለውጡ ውጤታማ እንዲሆን ተዛማጅ እርምጃዎች መወሰድ አለባቸው። የዋጋ ግሽበትን በተመለከተ ቅድም ተነጋግረናል። የገንዘብ አቅርቦት ኢኮኖሚውን ለመደገፍ ከሚያስችል በላይ መሆን እንደሌለበት ምርትና ምርታማነትን ማሳደግ ኢምፖርታንት መሆኑን አስምረንበታል። ሌላው ግን አገሪቱ ወደ ዲጂታይዜሽን የምትሄድበትን ፍጥነት መጨመር አለባት። የፔመንት ሲስተምን ፔመንት ፕላትፎርሙ መዘመን መቻል አለበት። ይሄ ከረንሲ አውትሳይድ ባንክስ የሚለውን በካሽ ቤዝ የሆነ ሶሳይቲን ወደ ዲጂታይዝ መሄዱ ለዋጋ ግሽበት የራሱ አስተዋጽኦ ይኖረዋል። ከዚህ በተጨማሪ ግን በኤክስቼንጅ በምንዛሪ ተመን ዙሪያ ላይ የሚደረጉ ለውጦች ሲኩዌንሳቸውን ጠብቀው መደረግ አለባቸው። ኢኮኖሚውን በተለይ ምንዛሬ ተመኑን በብላክ ማርኬት የሚወሰነውን ከብላክ ማርኬት ወደ ዋይት ማርኬት የማምጣት እርምጃ መወሰድ መቻል አለበት። አሳሪ ህጎች መቀነስ መቻል አለባቸው። ሌላው ግን ህገ ወጥነትን ኮራፕሽንን ለመቀነስ መንግስት ያለ ምንም ማወላወል በዚህ ላይ እርምጃውን አጠናክሮ መቀጠል አለበት። ወደ ተግባር መሸጋገር መቀጠል አለበት። ከፕሮሚስና ቃላት በዘለለ ህገ ወጥነት፣ ኮራፕሽን የመንግስት ሆኜ ሳይኖሩ ብቻውን የሚደረግ ነገር አይደለም እና የራሱንም እንትን መፈተሽ መቻል እና በዚህ ደረጃ ላይ ማስፈራ እርምጃ መውሰድ ይኖርበታል። ሌላው የተነሱ ጥያቄዎች አሉ። ዞሮ ዞሮ ግን የኢትዮጵያን ኢኮኖሚ ያሉበትን ችግሮች ከመፍታት አኳያ ሴንስ ኦፍ እርጀንሲ ሊኖር ይገባል። የታይም ሌግዘር ያለበት ሀገር አይደለም። በፍጥነት መሰራት አለበት። በዚህ ደረጃ የተጀመሩ የማክሮ ኢኮኖሚክ ሪፎርም እርምጃዎች ተጠናክረው መቀጠል መቻል ያለባቸው በተለይ በዋጋ ግሽበት፣ ውጭ ምንዛሬ፣ እንደዚሁም የበጀት ጉድለት፣ የንግድ ሚዛን ጉድለት ላይ በስፋት መሰራት አለበት። የስራ ፈጠራ ላይ መሰራት አለበት። ይሄም የናሽናል ዲጂታል ስትራቴጂውን ተግባራዊ ማድረግ ለስራ ፈጠራ ያግዛል። ቅድም ዶክተር ታደለ ያነሳዋለ ኤስኤምኤስ ላይ ትኩረት አድርጎ መስራት አለ የገንዘብ አቅርቦት አይደለም ብቻውን አይደለም ሶሉሽን የሚያመጣው ስራ ሊፈጠር የሚችለው ኢንዱስትሪ እንደውም የሀገሪቱ መጽያ ይድል የሚወሰነው በዚህ በአነስተኛ እና መካከለኛ ኢንዱስትሪዎች ነው። የግል ሴክተሩን ማበረታታት ይጠይቃል። ዞሮ ዞሮ ህብረተሰቡ ከኢኮኖሚ እድገት ተጠቃሚ መሆኑን ማረጋገጥ ያስፈልጋል። ባለፉት አመታት የኢትዮጵያ ኢኮኖሚ በአስራ አንድ ፐርሰንት ለአስር እና ለአስራ አምስት ዓመት አደገ ሲባል ነበረ። ነገር ግን ህብረተሰቡ ከዚህ ተጠቃሚ አይደለሁም ሲል ነበር። በተግባርም ትክክል ነው። ስለዚህ የኢትዮጵያ ኢኮኖሚ ሰው እያየው በቀን የሚያድግ ኢኮኖሚ መሆኑን ማረጋገጥ ያስፈልጋል እንጂ እንደሌላው ከምሽቱ ስድስት ሰዓት በኋላ የሚያድግና ሰው የማያየው ሰው ተጠቃሚ የማይሆንበት ኢኮኖሚ ጥቅም የለውም፣ ዋጋ የለውም። ዲስኮንተንት ነው የሚፈጥረው። ስለዚህ መንግስት የህብረተሰቡን ተጠቃሚነት ማረጋገጥ መቻል አለበት። የኢኮኖሚ በአጠቃላይ በኖሌጅ መመራት አለበት። ኢትዮጵያ ውስጥ ትልቁ ችግር ኖሌጅ እጥረት ነው። ስለዚህ የኖሌጅ ለኖሌጅ የሚሰጠው ለፕሮፌሽን የሚሰጠው ጉዳይ ትኩረት መግኘት አለበት እና ኖሌጅ የሚመራ ኢኮኖሚ ለማድረግ መጣጠር ያስፈልጋል። ሌላው ፖሊሲዎች፣ ያረጁ ፖሊሲዎች፣ ጥቅም የሌላቸው ፖሊሲዎች፣ ጊዜያቸውን የጨረሱ ፖሊሲዎች፣ አዳዲስ ፖሊሲዎችን ኢንትሮዲስ ማድረግ ያስፈልጋል። ከወረንት የሆነ የትሬድ ፖሊሲ ያስፈልጋል። አሁን ቅድም ተነስቷል፣ ኤክስፖርታችን አድጓል ነው። ይህ ዊንድፎል ያመጣው ወይም ደግሞ ዊንድፎል ሪዛልት ነው እንጂ ሰሰለብል የሆነ ነገር አይደለም። ሰስተነብል የሆነ ሶስት ቢሊዮን ነው። ቢግ ዲል 3 ቢሊዮን ዶላር ለኢትዮጵያ ምንም ማለት አይደለም። አሁን ያለበት የትሬድ ዴፊሲቱ ከጂዲፒ አንጻር የአራውንድ 20% ነው። ይሄን እንኳን በግማሽ ለመቀነስ ገና አስር አመት ይጠይቃል እና በትናንሽ ነገሮች ሳንኩራራ ዘላቂ የሆነ መሰረታዊ የሆነ ሰስተነብል የሆነ ነገሮችን መስራት ጠቃሚ ነው። አመሰግናለሁ። ወደ ማጠቃለያው እንሄድ። ዶክተር ኢዮብ ተካልኝ እንግዲህ በስራ ኃላፊነቶ ብዙ ነገሮች ላይ ምላሽ ለመስጠት እንደሚያስቡ ይሰማኛል። የሀገሪቱ ችግር ብዙና ውስብስብ ነው። እንግዲህ ያለንበት የኮረና ወቅት ነው። ፖለቲካ ለመረጋጋቱም ቀላል ግምት የሚሰጠው አይደለም። ችግርና ተስፋን የመተን በይ ብቻ ሳይሆን ወደፊቱን ብሩህ ለማድረግም ምንድን ነው መደረግ ያለበት? እስኪ እዚህ ላይ እንዲያውም እርሶ በአንድ ወቅት ብዙ ጊዜ ችግሮች ላይ እንጂ ድሎቻችን ላይ እናተኩርም ማለትን አስታውሳለሁ እና እንግዲህ እድል ሲሉ ምናልባት ፖቴንሽል ማለትን በማሰብ በተለይ ሁልጊዜ ችግር ብቻ የሚተነበዩ ውድቀትን ብቻ የሚያመላክቱ ትችቶችን መልሶ በመተቸት አግባብ የተናገሩ ይመስለኛል። ይሄን ነገር ሲሉ በእርሶ እይታ ያሉን ተስፋ ብቻ ሳይሆን በእጃችን ያሉ እድሎቻችን፣ አገሪቱ ያላት እድሎች ማለት ነው። እንደዚያ ሲሉ ምን ማለት ሆነው? በጣም አመሰግናለው። ለልቤ ቅርብ የሆነ ነገር ነው ያነሳው። ይሄ ከየት መሰለ የሚመጣው? ደረጀ የኢትዮጵያን ኢኮኖሚ ማሻሻያ ስራ ስንሰራ የችግሩ መዓት ኦቨርዌል ሚል ነበር እሷ የሚያስቆርጥ ነው የነበረው። ጠቅላይ ሚኒስትሩ እንደሚያነሱት ደመወዝ መክፈል አለመቻል፣ የዳሴ ግድብ ኮምፕሊት ምኑ ጋር እንደምትይዘው ግራ የሚገባ ሁኔታ፣ የፕሮጀክቶች ኮስት ኦቨር ረን በዚህ ደረጃ ደርሶ የፋይናንሽል ሴክተሩ ቀውስ ብቻ ሳይሆን ያ ወደ ኢኮኖሚ ውስጥ ገብቶ ሀገር ሊፈርስ እንደሚችል ስታይ ችግሩ ብቻ ተራራ ይሆንብሃል። ግን ችግሩን እያየ ኮሌ ዞር ስትል ደግሞ በዛው ልክ በርካታ እድሎች እንዳሉ ታያለ እና አይ ቲንክ ከዛ ዲፐር ሪፍሌክሽን የመጣ ይመስለኛል። ብዙ ጊዜ ሰው ችግሩ ላይ ብቻ ሲያተኩር ልክ አይደለም የሚል ሀሳብ አለኝ። ከዛ የባሰ በርካታ አድላ አሁ ኢትዮጵያ ኢኮኖሚ ብዙ ችግር ነበረው፣ ስብራት ነበረበት። ያ ስብራት ተጠቅነዋል የነበረበት የዋልዮች ሀዞሪት ከዛ ወጥቶ ኢኮኖሚው ሰስተነበል ሶሊድ ፋውንዴሽን እየተቀመጠ ይገኛል። አሁ የኮቪድ ኢምፓክት መጥፎ ነበር ላይ እሱን ኢምፓክትም የተጽዕኖውን የተቋቋምንበትን መጠን ስታይ ምን ያክል ጠንካራ የሪፎርም ስራ እንደሰራ ነው። ትንሽ አሁን ከተነሳው ጋር የምናየው የኤክስፖርት ማድረግ ወይም አጠቃላይ የኢኮኖሚ እድገቱ ላይ ይመጣል የተባለ ተጽዕኖ መጠን መቀነስ በእድል የመጣ ነገር አይደለም። የፖሊሲ ኢኮኖሚ በእውቀት መራስ የተገኘ ወደ ኮቪድ ኢኮኖሚ ላይ ሊያመጣ የሚችለውን ተጽዕኖ በደንብ አንዱ በማየት ያንን በፖሊሲ መከላከል የመቻሉ አስፈላጊውን እርምጃ በቁጥኝነት መውሰድ የመቻሉ ነው። ኢኮኖሚው ተፈራው መጠን ሳይሆን ከዛ ባነሰ ሁኔታ የተጎዳው ና ኤክስፖርቱ ኢንፋክት ማንሰራራት የቻለው በቀጣይም ደግሞ ትልቅ እድሎች አሉ። ስለ ድሎቹ ስናስብ እንግዲህ ሰው በአካባቢው ያለውን ነገር ያ ኢትዮጵያ ውስጥ ትንሽ ወጣ ብለ ስታይ የምታየው ያልታረሰ መሬት ነው። የምታየው በአስር ፐርሰንት እየሰራ ያለ ፋብሪካ ነው። አትርፏል። አስር ፐርሰንት እየሰራ ነው አትርፎ ያለው ይላል። አለፍ ብለ ስታይ ተወርቶ የማያልቅ የቱሪዝም ሀብት ነው የሚታይ ትንሽ ነገር ብሰራ እ መስመር ውስጥ ብታስገባው ሊያመጣ የሚችለው አቅም ይታያል። ሌላ ዘርፍ ማይኒንግ ዘርፍን ብታይ አርባ ሃምሳ ዓመት ወርቅና እንደ ፖታሽ ላይ ሰራን እንጂ ሌላው ሲወራ የቆየው መዳጅን ጨምሮ ልቀጥል እችላለሁ። በአካባቢያችን እነዚህ የምናያቸው እና ህዝቡ ደግሞ የተማረው ወጣት ክትል ይሄ በየቦታው ካፍቴሪያ ቁጭ ብሎ አዳዲስ አፕ እያመረተ ያለው ወጣት የሚቀጥለውን ፌስቡክ የሚቀጥለውን አንድ ትልቅ አፕ ሊፈጥር የሚችለው የሚቀጥለውን ኦቨር ሊፈጥር የሚችለው ወጣት ዲስንጌጅ ሆኖ ተገልሎ ያለውን አቅም አሟጦ ኢኮኖሚ ውስጥ እንዳይሳተፍ ተደፍቶ የቆየ መሆኑን ስታይ፣ እነዚህ ነገሮች የመደመር ሃሳብ አንዱ ትልቅ ጣቴ ፓወርፉል ኖሽ የሚመስለኝ፣ አንደኛ ነገሮችን ሁሉ እንደ ጉድለት ብቻ ማየት አለብን። ያለፈው ነገር ጉድለት አለበት፣ ከጉድለቱ ትማራለህ፣ እድሉንም ማየት አለ። ሁለተኛ የተለያዩ አቅሞችን አንድ ላይ ስታመጣና ስታከማች ትራንስፎርማቲቭ ነው የሚሆነው። ይህንን ስታይ ደረጃ የሚያሳይን ኢትዮጵያ ውስጥ ግን አልለካ ነው። አሁን ስለ ግሮስ ፖቴንሻል ይነሳል። ኢትዮጵያ ኢኮኖሚ እድገት በዚህ ይቀጥላል ወይ? ለአመታት በደብል ዲጂት አድጓል። ምናልባትም አሁን አብቅሷል፣ ይቆማል ይባል ነበር ግን ሶርስ ኦፍ ግሮዝ የምትላቸውን አስተስታይ እንግዲህ ሰፋ አድርጎ ማየት ነው። አንዱ የእድገት ምንጩ አንድ ዘርፍ ብቻ መሆን የለበትም። ሰፋ አድርገህ ስታይ እና በደንብ ደግሞ ስታቀናቸው፣ በደንብ ስትመራው ዘ ራይት ፖሊሲ የድባብ ስትፈጠር በጣም ያልተለካ የኢኮኖሚ እድል እንዳለ ያሳያል። ይህንን መሬቱን ቆራርቶ የተቀመጠውን አርሶ አደር በኩታ ገጥም ስታገናኘው ምን ሊያደርግ እንደቻለ ወይም አስራ አምስት ሀያ የመስኖ ፕሮጀክቶች አሉ ተሞካክረው ሰርተ ያላለቁ። እነዚህም ሰርተ ብትጨርስ ሆነጀመር ናቸው፣ ወደ ስራ የምናስገባ ምን ያክል ሄክታር መሬት ወደ ፕሮዳክቲቪቲ ሊመጣ እንደሚችል ያሳያል። ይህን ሳይ ነው እንግዲህ እና ወገኖችን ኢትዮጵያውያንን

ዘመዶች ካላቸው ደውለው በየቦታው እየተሰራ ያለውን ስራ እንዲነግሯቸው ቢጠይቁ ጥሩ ይመስለኛል። የህዝቡ ተነሳሽነት ደግሞ ሌላው አቅም የሰጠ ጉዳይ ነው። ሰላሳ ሺህ ክላስሩም ለምሳሌ ኦሮሚያ ብቻ ባለፈው አንድ ወር ተኩል ሰው የራሱን ጡብ እያመጣ የራሱን ጉልበት አምጥተው ሰርቲ ታውዘንድ ክላስሮምስ በገንዘብ ብትለካ ወደ ፋይቭ ፖይንት ሲክስ ቢሊዮን ብር ነው። ክልሉ የነበረው በጀት አነጥ ሁለት አነጥበራት ለትምህርት እንግዲህ የክልሉን በጀት ስሪ ፎር ፎልድ የሚጨምር ጉልበት ጥቃት ሰው እንዳለ ያሳየ ነው ማለት ነው። ይህንን ዌስት አናድርገው፣ ይህንን ኦፖርቹኒቲ እስኳንደር አናድርገው ነው እድሉን የሚ ለሁላችን የምትበቃ ትልቅ ሀገር አለች የሚለው ነገር ሁሌ ስለመሰስበኝ ነው የማነሳው አሁንም፣ አይ ቲንክ ይህንን እድል በአግባቡ ከጠቀምን ና እች ነገር ን ሶሊድ ፋውንዴሽን ላይ ከተውን ለልጆቻችን ለልጆቻችን የምንኮራባትን ኢትዮጵያ ማውረስ እንችላለን የሚል ሀሳብ አለን። No a sé qué no, no. እንግዶቻችን ከእርሶ ጋር የቀረቡት እንግዶችን ብቻ ሳይሆኑ ሌሎችም እዚህ ላይ ያልቀረቡ የኢኮኖሚስት ባለሙያዎች እና ሌሎችም ብዙ ጊዜ የሚያቀርቧቸው ትችቶች የሀገራቸውን እድገት በመጥላት ሳይሆን የተሻለ ሀሳብ ባለቤት በመሆናቸውም ወይም አገር የሚጎዱ የአፈጻጸም ችግሮችም በማየትም ሊሆን ይችላል። መንግስት ባለሙያዎችን የሚሰማበት መድረኮችን ቢያበዛ የሚለውም ነገር ብዙ ጊዜ ይነሳል። ይህ እንደሚደረግ ተስፋ ከማድረግ ጋር ወደ ዝግጅታችን ማጠናቀቂያ ስለሆነ እንሰናበታለን። አድማጮቻችን የተከታተላችሁት የኢትዮጵያ ኢኮኖሚ ወቅታዊ ገጽታን አስመልክቶ ከኢትዮጵያ ገንዘብ ሚኒስትር ደኤታ ዶክተር ኢዮብ ተካልኝ፣ ከኢትዮጵያ ኢኮኖሚስት ባለሙያዎች ማህበር ፕሬዚደንትና በአዲስ አበባ ዩኒቨርሲቲ ኢኮኖሚክስ ምሁር ዶክተር ታደለ ፈረድና የማክሮ ኢኮኖሚስቱ ባለሙያ ዶክተር ኢዮብ ተስፋዬ ጋር ያደረግነውን ውይይት ነበረ። እንግዶቻችንን በአሜሪካ ድምፅ ራዲዮ ስም አመሰግናለሁ። ደረጀ ደስታ ነኝ። ጤና ይስጥልን።